ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 16 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ አድማጮቻችን። የምናስተናግዳችሁ ኒያዳኒ ፍሳየ እና ጤና ይስጥልን እኔም ሰሎሞን አባተ ነን። አቶ ጌታቸው፣ ይህ መንግሥት በቅጽበት በተለወጠ ሕግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረዥም ጊዜ ዓላማ ነው። አቶ ጌታቸው ረዳ የኢትዮጵያ መንግሥት ቃል አቀባይ ናቸው። ሙሉውን ዘገባ በአብይ ርዕስ ይዘናል። የራሳቸውን ጨዋታ እየተጫወቱ ነው ያሉት ሕዝቡ የፖሊሲዎችን መሠረታዊ ለውጥ እየፈለገና ገዢው ፓርቲ ሥልጣን እንዲለቅ አዲስ ምርጫ እንዲካሄድ እየጠየቀ ባለበት ጊዜ እነርሱ የራሳቸውን ሰዎች በመቀየር እያካሄዱ ያሉት ጨዋታዎች ለእኛ ምናችንም አይደሉም። ዶክተር መረራ ጉዲና የመድረክ ምክትል ሊቀመንበር ናቸው። እኚህ የሰማችኋቸው ሁለቱም በአብይ ርዕስ ይቀርባሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ጋምቢያ ከዓለም አቀፍ የወንጀል ችሎት መውጣቷ በዓለም ዙሪያ ላሉት በሚሊዮኖች የሚቆጠሩ ሰለባዎች ትልቅ ጉዳት ነው በማለት አውግዟል። ጋምቢያ ዛሬ ከዓለም አቀፍ የወንጀል ችሎት ተቋም መውጣቷን ስታስታውቅ የጦርነት ጊዜ ወንጀሎችን ችላ ብሏል ስትልከሳለች ደቡብ አፍሪቃና ቡሩንዲም ከችሎቱ ወጥተዋል። የጋምቢያ የማስታወቂያ ሚኒስትር ሸሪፍ ቦጃንግ የዓለም አቀፉ የወንጀል ችሎት አሰራር ዘረኝነት አለበት፣ ፍትህ በጎደለው መንገድ አፍሪቃውያንን ኢላማ ያደርጋል ብለዋል። አይሲሲ፣ ዓለም አቀፍ የወንጀል ችሎት ተብሎ ቢጠራም የተለየ የቆዳ ቀለም ያላቸውን በተለይም አፍሪካውያንን የመወንጀልና የማዋረድ ዓላማ ያለው ዓለም አቀፍ የነጮች ችሎት ሆኗል ሲሉ የጋምቢያው የማስታወቂያ ሚኒስትር በቴሌቪዥን ተናግረዋል። እስካሁን ባለው ጊዜ ችሎቱ ከሚያካሄዳቸው አስር ምርመራዎች ካለአንድ በስተቀር በአፍሪቃ ሀገራት የተከናወኑ ናቸው። ይህ ሁኔታ ታዲያ አንዳንድ ጋምቢያውያን በሌሎች ሀገሮች የተፈጸሙት ወንጀሎች ችላ እየተባሉ ነው የሚል እምነት እንዲያድርባቸው አድርጓል። ነጻና ሉዓላዊ በሆኑ ሀገሮች ላይ ከባድ ወንጀሎች የፈጸሙ ቢያንስ ሰላሳ የሚሆኑ የምዕራብ ሀገሮች አሉ። ይሁንና ዓለም አቀፉ የወንጀል ችሎት ከተመሰረተበት ጊዜ አንስቶ አንድም በምዕራብ ሀገሮች የተፈጸመ ወንጀል ለክስ ቀርቦ አያውቅም ሲል የጋምቢያው መንግስት መግለጫ ነቅፏል። ደቡብ ሱዳን አሁን ባሏት 28 ክልሎች ላይ ሶስት ወይም አራት መጨመር ያስፈልግ እንደሆነ አንድ ኮሚቴ እያጠና መሆኑን የፕሬዚደንት ሳልቫኪር ቃል አቀባይ አቴኒ ዌክ አቴኒ አስታወቁ። በተቀዳሚው ምክትል ፕሬዚደንት ታባን ደንጋይ የሚመራው ኮሚቴ የተቋቋመው ባለፈው ሳምንት መሆኑን አቴኒ ወይክ አቴኒ ገልጸዋል። የተለያዩ ጎሳዎች በአንዳንድ ቦታዎች የባለቤትነት ወይም የኔነት ጉዳይ ላይ እየተጨቃጨቁ ስለሆኑ ተጨማሪ ክልሎች እንዲኖሩ ጥያቄው የመጣው ከህዝቡ እንጂ ከፕሬዚደንቱ አይደለም ብለዋል ቃል አቀባዩ ደቡብ ሱዳን ውስጥ 28 ክልሎች ሲመሠረቱ ሰማንያ ከመቶ የሚሆነው የሀገሪቱ ህዝብ በደስታ ተቀብሎታል ሲሉ አቴኒ ትናንት ለቪኦኤ ገልጸዋል። በሌላ በኩል ግን 28 ግዛቶች በመፈጠራቸው ጉዳይ ላይ የማይስማሙ ብዙ ደቡብ ሱዳናውያን እንዳሉ ታውቋል። ፕሬዚደንት ሳልቫኪር 28 ክልሎችን በመሠረቱበት ወቅት የተቃዋሚዎቹ መሪ ሪያክ ማቻር፣ የቀድሞ ምክትል ፕሬዚደንት የሚገኙባቸው ብዙ ሰዎችን አስቆጥቷል። ማቻር 21 ክልሎች እንዲኖሩ ነበር የፈለጉት። እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የሚደግፉ አማጽያን በሶማሊያ ፑንትላንድ ክልል ለመጀመሪያ ጊዜ ትልቅ ከተማ እንደያዙ ባለሥልጣኖችና ነዋሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። አማጽያኑ ዛሬ ማለዳ ኳንዳላ ወደ ተባለችው የቀይ ባህር ከተማ ካለምንም መከላከል እንደገቡ ተገልጿል። የፑንትላንድ አስተዳደር ባለሥልጣኖች ከከተማይቱ ወጥተዋል። የከተማይቱ ሊቀመንበር ጃማ ሙሐመድ ሙሚን ከተማይቱ በዳዕሽ ተይዛለች ሲሉ ለአሜሪካ ድምፅ ሬዲዮ የሶማሊኛ አገልግሎት አረጋግጠዋል። ዳዕሽ የጽንፈኛው ቡድን የአረብኛ መጠሪያ ነው። አንድ የከተማይቱ ነዋሪ ለሶማሊኛ አገልግሎት በተናገሩት መሰረት ስልሳ የሚሆኑ አማጽያን ወደ ከተማይቱ ገብተው በፖሊስ ጣቢያውና በአንድ ታሪካዊ ቦታ ላይ ባንዲራቸውን ሰቅለዋል። ዋንዳላ ከየመን የጠረፍ ከተማ ጋር ትዩ የሆነች ስትራቴጂያዊት ከተማ ናት። የቀድሞ የፑንትላንድ የስለላ ስራ አስኪያጅ አብዲ ሀሰን እስላማዊ መንግስት ነኝ የሚለው ቡድን የመን ካለው ክፍሉ መሳሪያ፣ ዩኒፎርም፣ አሰልጣኞችና የገንዘብ ድጋፍ ያገኛል ብለዋል። የኢራቅ ሰሜናዊት ከተማ ሞሱልን ከጽንፈኛው እስላማዊ መንግስት ቡድን ለማስመለስ መንግሥቱ ጥቃት ከከፈተበት ጊዜ ወዲህ ከ10 ሺህ በላይ የሚሆኑ ሰዎች ከየመኖሪያቸው እንደተፈናቀሉ ዓለም አቀፍ የፍልሰት ድርጅት አይኦኤም ገልጿል። የኢራቅ መንግሥት ወታደራዊ ኃይሎች፣ የኩርድ ተዋጊዎች፣ የሱኒ ጎሳ አባላትና ሻሚሊሻዎች የተሳተፉበት የማጥቃት ዘመቻ የተጀመረው ባለፈው ሳምንት ሲሆን የኢራቅ ሁለተኛይቱ ግዙፍ ከተማ በሆነችው ሞሱል አካባቢ ያሉ ከተሞችንና መንደሮችን ከአይሲል እያስመለሱ እየያዙ መሆናቸው ተዘግበዋል። ሞሱልን ለመያዝ በሚደረገው ጥረት የመጀመሪያ ሳምንታት ውስጥ 200 ሺህ የሚሆኑ ሰዎች ሊፈናቀሉ እንደሚችሉ ተነግሯል። ግብረሰናይ ድርጅቶች ሊረዱ የሚችሉት ግን 70 ሺህ የሚሆኑትን ብቻ ነው ሲል የተባበሩት መንግስታት ድርጅት ባለፈው ሳምንት አስጠንቅቆ ነበር። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እስላማዊ መንግስት ነኝ በሚለው ነውጠኛ ቡድን ላይ የሚካሄደው የኢራቅና የሶሪያ ወታደራዊ ዘመቻ ሊነባበር ይችላል ሲሉ ዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ተናገሩ። ካርተር ይህን የተናገሩት በዩናይትድ ስቴትስ መራሹ ጣምራ ኃይል ውስጥ ከሚሳተፉ 13 ሀገሮች ጋር ፓሪስ ላይ ተገናኝተው ከተወያዩ በኋላ ነው። ዘጋቢያችን ሊሳ ብራያንት ከፈረንሳይ ዋና ከተማ የላከችውን ዘገባ አዲሱ አበበ ያቀርበዋል። ይቅርታ ይሄ ዜና እየተቀናበረ ነው፣ እንደደረሰን ይቀርባል። እስላማዊ መንግስት ቡድን ሶሪያና ኢራቅ ውስጥ የተያዙትን ግዛቶች ለማስመለስ በሚደረገው በዚሁ ጥረት ሲቪሎች በጽንፈኛው ቡድን በተቀበሩ ፈንጂዎች ስለሚገጥማቸው አደጋ ዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት አሳስቧል። ማንቢጅ በተባለች የሶሪያ ከተማ 69 ሰዎች በፈንጂዎች መገደላቸውን ባደረገው ምርመራ መሠረት ለማወቅ መቻሉን ቡድኑ ገልጿል። የሆስፒታል ሰራተኞች ደግሞ በፍንዳታዎቹ የተጎዱ በመቶዎች የሚቆጠሩ ሰዎችን እያከሙ መሆናቸውን እየተናገሩ ነው። እስላማዊ መንግስት ቡድን ከተማይቱን የያዘው ከሁለት ዓመታት በፊት ሲሆን ባለፈው ነሐሴ ነጻ ወታለች ማንቢጅ ሰዎቹ ወደ መኖሪያቸው ሲመለሱ ስለሚጠብቃቸው ነገር እንዲመክሯቸው ሁማን ራይትስ ዋች ለባለስልጣኖችና ለዓለም አቀፍ የረድኤት ድርጅቶች ጥሪ አቅርቧል። መኖሪያ ቤቶችን ከፈንጂዎች የማጽዳት ጥረት መደረግ እንዳለበትም መክሯል። ሁማን ራይትስ ዋች በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ ዛሬ በዋሽንግተን ዲሲ አዲሱን ትልቅ ሆቴላቸውን ያስመርቃሉ። በሀገሪቱ ጠቅላላ ምርጫ ሊካሄድ የቀረው 13 ቀናት ሲሆን በብሔራዊ የድምፅ መለኪያዎች መሰረት ዲሞክራቷ ሂላሪ ክሊንተን እየቀደሟቸው ነው። በኢንተርኔት የሚተላለፍ አዲስ ትራምፕ ቴሌቪዥን ትላንት ከፍተዋል። ትራምፕ ዓለም አቀፍ ሆቴል የተባለው አዲሱ ሆቴላቸው ካለፈው መስከረም ወር አንስቶ ተከፍቷል። ዋሽንግተን ካሉት ታላላቅ ሕንፃዎች አንዱ ነው። በዓለም ደረጃ ከሚገኙ ታላላቅ ሆቴሎችም አንድ ነው ብለዋል ትራምፕ። ከእስላማዊ መንግስት ጋር ወደ ተያያዘው ዜና እንመለሳለን። የአፍጋኒስታን ባለስልጣኖች ከእስላማዊ መንግስት ቡድን ጋር የተሳሰሩ ጽንፈኞች በአንድ ርቆ የሚገኝ ማዕከላዊ ክልል ቢያንስ 30 ሰዎችን ጠልፈው መግደላቸውን ባለስልጣናቱ ገልጸዋል። ሺአ ዛሐራ በሚ ይቅርታ ሺአ ሐዛራ በሚበዙባት ተራራማው ጎሆር አካባቢ የጽንፈኛ ቡድን እንቅስቃሴ መኖሩ ሲሰማ ለመጀመሪያ ጊዜ ሲሆን የአካባቢውን ባለሥልጣኖች ሁኔታው ያሳስባቸው መሆኑ እየተነገረ ነው። የአይሲል አማጽያን ሰዎቹን አግተው ሌሊት የገደሏቸው በተራራዎቹ ለክረምት የሚሆን እንጨት እየለቀሙ በነበሩበት ወቅት እንደሆነ የአካባቢው አስተዳደር ቃል አቀባይ ለአሜሪካ ድምፅ ተናግረዋል። በመጨረሻም ጫካው በመባል የሚታወቀው ካሌ በተባለች የወደብ ከተማ አጠገብ ያለው ስደተኞች ሰፈር ዛሬ ባዶ መሆኑን የፈረንሳይ ባለስልጣኖች ገልጸዋል። ከአካባቢው እንዲወጡ የተገደዱት ፍልሰተኞች መጠለያዎቹን በእሳት በማቃጠላቸው የስደተኞቹ ሰፈር ሰፊ ክፍሎች በእሳት ጋይተዋል። አታቃጥሉ ቢባሉ እንዳልሰሙ ታውቋል። የእሳት አደጋ ሰራተኞች እሳቱን አጥፍተዋል። የፈረንሳይ ባለስልጣኖች ስደተኞቹን አስከፊ ከተባለው የጫካው ኑሮ እንዲወጡ ያደረጉት በሌሎች የስደተኞች ሰፈሮች ለማስፈር ነው ብለዋል። አራት ሺህ የሚሆኑ ፍልሰተኞች ወደ ሌላ ቦታ እንደተወሰዱ ባለስልጣኖች ጠቁመዋል። ጫካው በተባለው የስደተኞች ሰፈር በጊዜያዊ መልክ ከተጠለው የነበሩት ፍልሰተኞች ከ6 ሺህ እስከ 8 ሺህ የሆኑ እንደነበር ተገልጿል። አብዛኞቹ ስደተኞች አፍጋናውያን፣ ሱዳናውያን ና ኤርትራውያን ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ሀርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ16720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 16 2009 ዓመተ ምህረት ምሽት ፕሮግራም ነው። አመጥተ ምናምን ሆነኛል አበቆጠ የመጣንበት ነገር ተጓር ነበር ነስ ቃደኛ ያደለው ብለ አልፈልግም ብያለሁ ለራሱ ላናገሩ ዩናይትድ ስቴትስ ውስጥ ህገ ወጥ ፍልሰተኞች ናቸው ተብለው ከተያዙ ኢትዮጵያውያን አንዱን ነው የሰማችሁት። በኢትዮጵያውያን በአሜሪካ ይቀርባል። የሃይማኖት ነጻነትና ፖለቲካ በዩናይትድ ስቴትስ እዚህች ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሺጋን፣ ቪርጂኒያ፣ ሚኒሶታ፣ ካሊፎርኒያ እና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምጻቸው በእጅጉ ያስፈልጋል። የሙስሊሞች ድምፅ ወሳኝ የሆኑባቸው በርካታ ቦታዎች አሉ። ኪት ኤሊሰን ከሚኒሶታ ግዛት የዩናይትድ ስቴትስ ተወካዮች ምክር ቤት አባል ናቸው። በሀገሪቱ ጠቅላላ ምርጫ የሙስሊም አሜሪካውያን ድምፅ እጅግ አስፈላጊ መሆኑን ካስረዱበት የተቀነጨበ ነው። በዲሞክራሲ በተግባር ፕሮግራም ይሰማል። የተከበራችሁ አድማጮች እስከ ምሽቱ አራት ሰዓት በሚጠልቀው ዝግጅታችን ሌሎችም በርካታ ዘገባዎች እና ሳምንታዊ ዝግጅቶች አሉን። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአስቸኳይ ጊዜ አዋጁ ህግን ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘላቂው መፍትሄ ግን ፖለቲካዊ እርምጃ መሆኑን የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታውቀዋል። ይሁንና መንግስት ያለውን ህግ በቅጽበት ለውጦ ምርጫ ለማካሄድ አንዳችም ፍላጎት እንደሌለው ተናግረዋል። ከሶማሊያ የተለያዩ ስፍራዎች የኢትዮጵያ ወታደሮችን ለማስወጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። መለስካቸው አማሃ ሚኒስትር ከአዲስ አበባ ያጠናቀረውን ዘገባ ቀጥሎ ይቀርባል። ዛሬ ረፋዱ ላይ ለውጭ ሀገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ ጌታቸው ረዳ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደሰጧቸው መልሶች ከሆነ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ወዲህ የኃይል እርምጃዎች በቁጥጥር ስር ውለዋል። የተረጋጋ ሰላማዊ ህይወት እየተመለሰ ነው ብለዋል። ብዙ ፋብሪካዎች ወደ ቀድሞ የማምረት ስራቸው እንደተመለሱ የገለጹት አቶ ጌታቸው የአስቸኳይ ጊዜ አዋጁ ህግን ለማስከበር ታስቦ የወጣ ጊዜያዊ መፍትሄ ነው ብለው ዋናውና ዘላቂው ፖለቲካዊ መፍትሄ እንደሆነ፣ ከዚህም አንዱ እርምጃ ቀኑን በእርግጠኝነት መናገር ባይችሉም እስከ መጪው ሳምንት ድረስ ሹምሽር እንደሚካሄድ ተናግረዋል። ያም ግን በቂ አይደለም ይላሉ። ያ ብቻ ግን በቂ አይደለም። የህዝብን ጥቅም እናራምዳለን ከሚሉ የፖለቲካ ፓርቲዎችንም ሊጨምር ይችላል፣ ወይም የሲቪል ማህበረሰብ ቡድኖችም ሊሆኑ ይችላሉ። ከባለ ድርሻ አካሎች ጋር ውይይት ማድረጋችንን መቀጠል አለብን። ለማንኛውም ግን ፕሬዚዳንቱ በንግግራቸው የጠቆሟቸው ለውጦች ባለፉት ዓመታት ሁሉ ያገኘናቸውን ድሎች ለማጠናከርና ሊያጋጥሙ የነበሩ ፈተናዎችን መወጣት ተግባራዊ መደረግ ይኖርባቸዋል። በእነዚህ የምለው የውይይት መድረኮችም ህዝቡን ማሳተፍ ይኖርብናል። ይህንን ፖለቲካዊ ለውጥ ለማምጣት ምን ያህል ጊዜ እንደሚያስፈልግና በተለይም የሚቀጥለውን የምርጫ ጊዜ በሚመለከት አራት ዓመት ያህል መጠበቅ እንደሚያስፈልግ በማስታወስ ይህንን ካለው አጣላፊ ሁኔታ ጋር እንዴት ማስታረቅ እንደሚቻል ለቀረበላቸው ጥያቄ አቶ ጌታቸው ረዳ የማያጠራጥር መልስ ሰጥተዋል። መንግስት በቅጽበት በተለወጠ ሕግ ምርጫ ሊያካሄድ አይፈልግም ብለዋል። ይህ መንግስት በቅጽበት በተለወጠ ሕግ ላይ ተመስርቶ ምርጫ ለማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረጅም ጊዜ ዓላማ ነው። ተቃዋሚዎች የዚህ ሂደት አካል መሆን አለባቸው። በነገራችን ላይ በፓርላማው አባላት ባይኖራቸውም ፖሊሲዎች ለውይይት በሚቀመጡባቸው መድረኮች ይኖራሉ። ተቃዋሚዎችም ፖሊሲዎች ላይ ተጽዕኖ ሊያሳድሩ የሚችሉ ሐሳባቸውን ለማቅረብ የሚያበቃቸው ውይይቶች ይካሄዳሉ። ከጥቂት ሳምንታት በፊት የሀገሪቱ ፕሬዚዳንት ለፓርላማው ያደረጉትን ንግግር አስመልክተን ለአንዳንድ ተቃዋሚ ፓርቲ አመራር አባላት ላቀረብላቸው ጥያቄ መልስ አግኝተን ነበረ። ለዚህ ጥያቄያችን በወቅቱ መልስ ከሰጡን መካከል ዶክተር መረራ ጉዲና ፕሬዚዳንቱ ተቃዋሚ ፓርቲዎችን ጨምሮ ሌሎች ባለድርሻዎችንም በሀገሪቱ ፖለቲካ የማሳተፍ ተስፋ በተመለከተ ይህን ብለው ነበረ። የህዝቡ ትግል የደረሰበት ደረጃ ፍርፋሬ ተሰጥቶ እረፍና ከዚህ በኋላ ከአራት ዓመት በኋላ ለተቃዋሚዎች የተወሰነ ቦታ ፍርፋሪ መቀመጫ እንሰጣቸዋለን፣ ስለዚህ በዚህ አርፋችሁ ቁጭ በሉ ቢል ሁለት ችግር አለው። በተለይ የኢትዮጵያ ሕዝብ በግልጽ ማወቅ ያለበት ሶስት አይነት ተቃዋሚዎች አሉ ቢያዝ። አንደኛው ተቃዋሚ የትጥቅ ትግል እያካሄደ ያለ ተቃዋሚ ነው። የኢትዮጵያ መንግስት እንግዲህ ሽብርተኞች ናቸው ብሎ የሚከሳቸው ትጥቅ ትግል ይህንን መንግስት ከስልጣን እናወርዳለን ብሎ የሚንቀሳቀሱ አሉ። ሁለተኛ የተቃዋሚዎች ስብስብ ደግሞ አሁን ዘመን ያመጣው ሶሻል ሚዲያ የሚባለው ብዙ በተለይ ወጣት ወጣት ተንቀሳቃሶች የሚባሉ ተፈጥሯል። ህዝቡን በተለይ ወጣቱን እንደሚያንቀሳቅሱ መንግስትም አምነዋል። ከዛ በኋላ እንግዲህ ሶስተኛው የህጋዊ መድረክ ላይ ያለ ነው ተቃዋሚዎች ነን። ስለዚህ ይህንን ሁሉ ሊያስታግስ የሚችል ለነዚህ ሁሉ ተቀባይነት ያለው ህዝብን ጨምሮ ፕሮግራም መንደፊያ ያስፈልጋል። መንግስት ለነዚህ ምንም የለው መድረክን መጀመሩ እርግጠኛ አይደለም። ሚኒስትሩ አቶ ጌታቸው በጋዜጠኞች በተደጋጋሚ ከቀረቡላቸው ጥያቄዎች መካከል አንዱ ሰሞኑን ከሶማሊያ እየወጡ ናቸው ከሚባሉት የኢትዮጵያ ወታደሮች ጋር የተያያዘ ነው። በተለይም ወታደሮቹን አሁን ከሶማሊያ ለማስወጣት የተወሰነው በሀገር ውስጥ ከታወጀው የአስቸኳይ ጊዜ አዋጅ ጋር የተያያዘ አይደለም ወይ ለሚለው ጥያቄ የአቶ ጌታቸው መልስ በፍጹም አያያዝም የሚል ነበር። ይሄ ከአስቸኳይ ጊዜ አዋጁ ጋር ምንም የሚያገናኘው ነገር የለም። ምክንያቱም አዋጁን በተግባር ላይ ለማዋል በቁጥር በቂ የሆነ ሰራዊት አለን። የአስቸኳይ ጊዜ አዋጁ በአጠቃላይ ወታደራዊ ጉዳይ ብቻ አይደለም። በዚህ አገር ውስጥ የምናደርገው ሕዝቡ ከሁከትና ከኃይል እርምጃ እንዲርቅ ማድረግ ነው። በእርግጥም ይህንን ግብ ለመምታት ወታደሩ ድርሻ ይኖረዋል። ፌዴራል ፖሊስም ድርሻ ይኖረዋል በሶማሊያ ውስጥ ይህንን ፖሊሲ ሊያስቀይረን የሚችል ፈተና ግን አልገጠመንም ሚኒስትሩ ከነዚህ በተጨማሪም ለተነሱ ጥያቄዎች መልስ ሰጥተዋል ኢንተርኔት በኢትዮጵያ አልተዘጋም ያሉት አቶ ጌታቸው የሞባይል ዳታ አገልግሎቶች ለጊዜው መዘጋታቸውን አምነዋል እነዚህ አገልግሎቶችም ቢሆኑ መንግስት ሁኔታውን ወደፊት መዝኖና አይቶ እንደገና ይለቀቃሉ ብለዋል። የአስቸኳይ ጊዜ አዋጁ በሀገሪቱ ምጣኔ ሀብት ላይ ያደረሰው አሉታዊም ሆነ አውንታዊ ያሏቸው ተጽዕኖች በሚገባ ስላልተዳሰሱና ስላልታዩ በአሁኑ ጊዜ የተቆረጠ መልስ ለመስጠት እንደሚቸገሩም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እዚህ ጋ ዶክተር መረራ በተጨማሪም ለአዲስ አበባዋ ዘጋቢያችን ማርተ ቫንደርቮልፍ በሰጡት ቃል አሁን ያለው ቀውስ ሊረግብና መፍትሄ ሊገኝ የሚችለው አዲስ ምርጫ ከተደረገ ብቻ ነው ብለዋል። የራሳቸውን ጨዋታ እየተጫወቱ ነው ያሉት ህዝቡ የፖሊሲዎችን መሰረታዊ ለውጥ እየፈለገና ገዢ ፓርቲ ስልጣን እንዲለቅ አዲስ ምርጫ እንዲካሄድ እየጠየቀ ባለበት ጊዜ እነርሱ የራሳቸውን ሰዎች በመቀያየር እያካሄዱ ያሉት ጨዋታዎች ለእኛ ምናችንም አይደሉም። በሌላ በኩል ደግሞ የሰማያዊ ፓርቲው ሰሎሞን ተሰማ ለማርተ ፋንደር ቮልፍ ሲናገሩ ሕዝቡ ነፃነትን እየጠየቀ ባለበት ጊዜ አንድ ሕግ ነቅሶ በዚያ ላይ ለውጦችን ማድረግ በቂ አይደለም ብለዋል። በፓርቲው ውስጥም ሆነ ከፓርቲው ውጪ ሌሎችም የመደራደሪያ ወይም የለውጥ እርምጃዎች እንዲኖሩ እንፈልጋለን። ባለፉት 25 ዓመታት በእያንዳንዱ ፖሊሲና በእያንዳንዱ እንቅስቃሴ ላይ የሰፈነው የኢህአዲግ የብቸኝነት ቁጥጥር እንዲያከትም ለማድረግ እየታገልን ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብቶች ተሟጋቾች፣ የእምነት ተቋማት ተጠሪዎች፣ ኢትዮጵያዊ አሜሪካውያን ከተለያየ ቦታ ተሰባስበው ከግጭት በኋላ ለመጪዋ ኢትዮጵያ የሽግግር ሕገ መንግስት ዝግጅት በሚል ዋና ርዕስ በስድስት ንዑሳን ርዕሶች በተከፋፈሉ ጉዳዮች ላይ ባሳለፍነው ቅዳሜ እሁድ መክረዋል። ውይይቱን በጋራ ያዘጋጁት ቪዥን ኢትዮጵያ እና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ናቸው። ግጭትን እንዴት እንፈታለን? እንዴት እንቆጣጠረዋለን? ኢትዮጵያ ያለችበት ሁኔታ ምን ይመስላል በሚል ርዕስ ሶስት ተወያዮች ሀሳብ ያቀረቡበት ዝግጅት አንዱ ነበር። የስብሰባውን ሂደት የተከታተለችው ጽዮን ግርማ ለዛሬ በዚህ ውይይት የተነሱትን ርዕሶች ትዳስሳለች። አቶ ሽመልስ ኬታቾ የደቡብ ክልል 22 በመቶ የሚሆነውን የማህበረሰብ ክፍል እንደሚወክል በተፈጥሮ ሀብት እጅግ የበለጸገ ክልል እንደሆነና በባህልም በኢኮኖሚም በማህበረሰባዊ ትስስርም የደቡብ ክልል ማህበረሰብ በኢትዮጵያ ውስጥ ያለውን ጉልህ አስተዋጽኦ ከገለጹ በኋላ አሁን በደቡብ ክልል ውስጥ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ጎልተው እየታዩ እንደሆነ ተናግረዋል። በስራ አጋጣሚ የሆኑም ኢትዮጵያን ኦልሞስት ሁሉንም ክልል ሁሉም ወረዳ በሚባል ደረጃ የማየት አጋጣሚ ኖሮኛልና በአመት በሆነ ስራ ምክንያት በአመት ዞሬ ተመልሼ የዛ ወረዳ ሲሄድ የዛሬ ዓመት የማየው የገበሬ ፊት እና የዛሬ ሁለት አመት ያየሁት የገበሬ ፊት እየከሰመ እየተቆጨ እየተናደደ ችግሩም ማ እንደፈጠረ ማለት ነው። ድሮ እንግዲህ ከፈጣሪ ጋር ነበር ጉዳዩ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ ዝናቡን ያመጣል እግዚአብሔር ምርት አምርተን በሰላም እንድናገኝ እንድንመጋገ ያደርጋል የሚል እምነት ሁሉ ነበረ። አሁን ባለው ፍኖሜናን ከእግዚአብሔር ሁሉ ያለ ያዩበት ሁኔታ ነው ያለውና፣ ምክንያቱም ሊማቱን እነሱ ናቸው የሚሰጡት ልማቱ ቴሌቪዥን ላይ ነው ያለው፣ ልማቱ ሬዲዮ ላይ ነው ያለው፣ ልማቱ ዶክመንት ላይ ነው ያለው በየአምስት ወሩ እያቆራረጣችሁ ግን ገበሬው ጋር ደርሳችሁ ስትመጡ የገበሬው ፊት ይናገራል። እዚህም ውስጥ ያላችሁ ኢትዮጵያ በየጊዜው ሄዳችሁ የምትመጡ ሰዎች ምንም ማሳያ ያስፈልግ ቤተሰቦቻችሁን እንዳታዩ፣ ምክንያቱም ከእናንተ በሚደርስ ገንዘብ የሚደርሳቸው ነገር ስላለ እስቲ ጎረቤት ዘመዶቻቸውን በየአምስት ወሩ በጣም ፈጣን ነው ለውጥ በየስድስት ወሩ ፊቶቻቸውን ግንባሮቻቸው በየጊዜው እየተሸበሸበ ነገር እያስጠላው ሰው ተስፋ እየቆረጠ ነው እየመጣ ያለው። አቶ ሽመልስ የኢትዮጵያ መንግስት የከፋፍለህ ግዛን አካሄድ ስለሚከተል በደቡብ ክልል ውስጥ ከዚህ ቀደም ታይተው የማይታወቁ ግጭቶች እየተበራከቱ መምጣታቸውን ጠቁመዋል። ምንድን ነው እየሆነ ያለው? ድሮ የትኛው ብሔረሰብ ከየትኛው ጋር ዝም ብሎ የዕለት ከሳርግጦሽ ጋር ከተወሰነ የእርሻ መሬት ጋር እከሌና እከሌ ተጣሉ ነው እንጂ የሚባለው። ሲዳማና ወላይታ ተጣሉ አይባልም። ጋሞና ወላይታ ተጣላ አይባልም። ከምባታና አድያ ተጣላ አይባልም። እከሌና እከሌ፣ ከዛ ቀበሌና ከዛ ቦታ የሚኖር ሰው ተጣላ ነው የሚባለው። አሁን በጣም በጣም ከባድ የሃይድሮጅን ቦምብ ያክል ቁጭ ብሎ ያለው ከባድ አሳይመንት ሁላችን ላይ ያለብን፣ ይሹ ሁላችሁም እንደ ሀገር ያ እጅግ ብዙ ገንዘብ ብዙ ኢንቨስት ከመደረጉ የተነሳ የእግር ኳስ ክለቦች ሲዳማ የሲዳማ ከነማ ኦር የሲዳማ ቡናና የወላይታ ውሳ እግር ኳስ ሲጫወት ፌዴራል ፖሊስ ቆሞ ነው የሚያጫወቱት። እዚህ ደረጃ ላይ ደርሰናል። አስቡ። ይሄ መንግስት ይሄ ገዢ ይሄ አካል መውደቁ አይቀርም። ይኸውላችሁ፣ እኛ ተደራጀን፣ ተሰባሰብን፣ ሰራን አልሰላን፣ እራሱ በፈጠረው ፕሮሰስ ይሄ መንግስት ያልቃል፣ ይጠፋል። ብዙም ባትለፉም ይጠፋል እኛ እያሰብን ያለ ነው ይሄ መንግስት ሲፈርስ እንዴት ነው እኛ ላይ ሳይፈርስ የሚፈርሰው። በራሱ አቶ ሽመልስ አክለው የደቡብ ሕዝቦች የተረሳው በዚህ መንግስት ብቻ አይደለም ከቀደመው ጀምሮ ነው በሚል መለስ አድርገው ለመዳሰስ ሞክረዋል። ግን ሁሌም ደቡብን የሚያስታውሱበት ጊዜ አላቸው ብለዋል። ጦርነት ሲመጣ ግብር ለመቀበል በተለያየ መልኩ ይሁን አንድም ቀን ረስተው አያውቁም። የኢህአዴግ ረስቶ አያውቅም ኃይለስላሴ ረስቶ አያውቅም ምኒልክም ረስቶ አያውቅም ሌሎችም ሁሉ ረስተው አያውቁም ግን ወደ ስልጣኗ ግን ወደ ሚና ይሉናል ሪኮግናይዝ እንድደረግ ስንል ግን ሰምተው አያውቁም ፖለቲካውን በተመለከተና የደቡብ ክልል ህዝቦች በኢትዮጵያ መንግስት ውስጥ ያላቸውን የስልጣን ተዋጽኦ በተመለከተ ሀሳባቸውን ሰንዝረዋል ደቡብ ኢትዮጵያ ህዝቦችን ሲታዩ አሁን ስልጣን ላይ ያሉ ሰዎች ጣላላቸዋል ሰው ጠቅላይ ሚኒስትሩ አሉ የደቡብ የወላይታ ብሔረሰብ ተወላጅ ናቸው። አሁን በቅርቡ ወረዱ እንጂ የትምህርት ሚኒስቴሩ ሲዳማ ሰው ናቸው፣ የደቡብ ሰው ናቸው። የመከላከያ ሚኒስቴሩ ደቡብ ነው። የኮሚኒኬሽን ጉዳይ የነበረው አሁን ጌታቸው ሳይመጡ በፊት የነበሩት ደቡብ ናቸው። የንግድና ኢንዱስትሪ ሚኒስቴሩ ከጉራጌ ደቡብ ናቸው። ምክትል ምክትልም ብዙ ደቡብ አለ። እና አንዳንዴ ያሳስበኛል። ለምንድን ነው የደቡብ የበላይነት የማትሉ ነው? ኦኬ፣ ኦኬ እንደዚህ እናድርግ። እናንተ ኦኬ፣ እናንተ የተማራችሁ ናችሁ፣ ብዙ አንብባችኋል፣ ብዙ አናሊሲስ ትሰጣላችሁ፣ ብዙ ነገር ታደርጋላችሁ። አንድ ገበሬ ሄዳችሁ ቢጠይቁ፣ አንድ ብዙ ያልተማረ ሰው፣ አንድ ሕጻን ልጅ ቢጠይቁ፣ ደቡብ እኮ አገሪቱን ተቆጣጠረ፣ የደቡብ የበላይነት እኮ አለ ብትሉት፣ አምናችሁ ይሄ ለእኛ ይሄ ለእኛ ለደቡቦች ለደቡብ ኢትዮጵያ ህዝቦች ይሄ ያመናል። ይሄ ከባድ ከባድ ከባድ በሽታል። ለእኛ ንቀት እኔን የመከላከያ ሚኒስትር አድርገ እኔም አላዘውን ወታደር ስትሰጠኝ አገር ነው እያወራ ነው ያለ አ ስርአት ነው እያወራ ነው ያለ ሲስተም ነው እያወራ ነው ያለ አ እኔ ፋንክሽን የማራረገውን ሲስተም ለኔ መስጠት ማለት ከንቀት ያለፈ ሌላ ምንም ትርጉም የለም። አቶ ሽመልስ በውጭ አገር የሚደረጉ ፖለቲካዊ እንቅስቃሴዎች ላይ ጎልቶ የሚሰማው የሁለት ብሔሮች ጉዳይ መሆኑን አንስተውም ተችተዋል። ዛሬ የምታዩት ይሄ ሁሉ እንቅስቃሴ የፖለቲከኞች እዚህ በተለይ ውጭ ሀገር ያለው እንቅስቃሴ አገሪቱ ውስጥ ያለው ኦሮሞና አማራ ብቻ ነው የሚመስለው እነሱ ሲስማሙ ያች ሀገር ምትቆም እነሱ ሳይስማሙ ያች ሀገር ምትፈርስ። ይሄ ይሄ ኢህአዴግ እኛን ትሪት ካረገው ቢኮዝ አገር ስለሆነ ነው ምነግራችሁ። አገር እየተነጋገርን ስለሆነ ነው ምነግራችሁ። ከምንም ከሌላ ነገር አለ ለኛ ከኃይለ ሥላሴውም ከአጼዎቹም፣ ከደርግም፣ ከኢህአዴግም ያልተናነሰ ሰርክል እየሰራብን ነው። አዙሪት ውስጥ እየገባን ነው። የደቡብ ክልል በባህልና በሙዚቃ በርካታ ውክልናዎች እንዳሉት ከጠቀሱም በኋላ በቋንቋችን ከመናገር ውጭ ዳንሳችንን ከመደነስ ውጭ ሪል የሆነ ሮል የለን። አሁን ከዳንስ ስቴጅ ላይ ከመደነስ የበለጠ ኢኮኖሚ ውስጥ የሚደንስ የሳውዝ ልጅ ያስፈልጋል። ፖለቲካ ውስጥ የሚደንስ የደቡብ ልጅ ያስፈልጋል። ማህበራዊ እንቅስቃሴዎች ውስጥ የሚደንስ የደቡብ ልጅ ያስፈልጋል። ቋንቋውንም ተናግሮ ስቴጁ ላይም ደንሶ ኢኮኖሚ ውስጥ የሚደንስ ሰው ያስፈልገናል። ግጭትን ለመቀነስ መግባባት ለመፍጠርና ዘለቄታዊ መፍትሄ ለማምጣት ሁሉም በጋራ መነጋገር እንዳለበት ጠቁመዋል። እንደ አቶ ሽመልስ ሁሉ በርካታ ተሳታፊዎች ሀሳባቸውን ያቀረቡ ሲሆን ሁሉንም እሁድ ምሽት በሚኖረን የምሽት ፕሮግራም ይዤ ለመመለስ ሞክራለሁ። አመሰግናለሁ፣ ጽዮን ለዘገባው። ተከታዩ ዘገባ በስደት ጉዳይ ላይ ያተኩራል። ከአፍሪካ ቀንድ ሀገሮች በጦርነት ወደምትታመሰው ወደ የመን የሚሰደዱ ሰዎች ቁጥር እየጨመረ መጥቷል። ባለፈው መስከረም ቁጥራቸው ወደ 10600 የሚጠጋ ሰዎች በቀይ ባህርና በአደን ባሕረ ሰላጤ አድርገው የመን መድረሳቸውን ሬሊቭ ዌብ የሚባል ድርጅት ባወጣው ሪፖርት አመልክቷል። በሌላ ዘገባ ደግሞ በያዝነው የአውሮፓውያን የዘመን አቆጣጠር በ2016 ዓ ም ሜዲቴራንያን ባህርን ለማቋረጥ ሲሞክሩ የሞቱ ስደተኞችና ፍልሰተኞች ቁጥር ከምንጊዜው መብለጡን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ቆንጅታ እየታቀርበዋለች ባለፈው ወር ወደ የመን ከተሰደዱት ከ10600 በላይ ፍልሰተኞችና ስደተኞች መካከል 77 ከመቶ ኢትዮጵያውያንና 23 ከመቶ ሶማሊያውያን መሆናቸውን የሪሊፍ ዌብ ሪፖርት ያስረዳል። በመስከረም ወር በየመን የቀይ ባህር ጠረፍ በኩል ቁጥራቸው 1662 የሚገመት ከመካከላቸው 1632ቱ ኢትዮጵያውያን ሰላሳው ሶማሊያውያን የሆኑ ስደተኞች መግባታቸውን ሪፖርቱ አክሏል። የሴቶቹ ስደተኞች ቁጥር በአርባ ከመቶ መጨመሩን ያወሳው የሪሊፍ ዌብ ሪፖርት ስደተኞቹ በ28 ጀልባዎች ከጅቡቲ ኦቦክ ተነስተው ታኢዝና ላኢጅ የሚባሉት የየመን ክፍለ ግዛቶች እንደደረሱ አመልክቷል። በአረቢያ ባህር ጠረፍ በኩል ደግሞ 8ምሺ9መ 8938 ስደተኞችና ፍልሰተኞች ከመካከላቸው፣ 73 ከመቶ ኢትዮጵያውያን፣ 27 ከመቶ ሶማሊያውያን መግባታቸውንም ጠቁመዋል። ባለፉት ቅርብ ጊዜያት እንደ ተስተዋለው ሁሉ ኢትዮጵያውያኑ 98 ከመቶ የኦሮሞ ብሔረሰብ ተወላጆች እንደሆኑም ሪፖርቱ ይገልጻል። ቸው ስርዓትነት ድርቅና የኑሮ ሁኔታን በምክንያትነት እየገለጹ አሉ። ከተማሪዎች የተቃውሞ ሰልፎች በተያያዘ ወይም ደግሞ መንግስት በኦሮሞ ነጻነት ግንባር አባልነት ጠርጥሮን ታስረን ስለነበር ጥገኝነት እንዲሰጠን እንጠይቃለን ያሉም ብዙዎች ናቸው። ጅቡቲ ውስጥ ጥገኝነት ያልጠየቅነው የኢትዮጵያ መንግስትና የጅቡቲ መንግስት ባላቸው የዲፕሎማሲ ግንኙነት ምክንያት ጅቡቲ ስለማትቀበለን ነው ሲሉም ተናግረዋል። በቅርቡ የመን የደረሰችው ፋጡማ መሐመድ ለኦሮምኛ ክፍል በሰጠችው ቃል እንዲህ ስትል ታስረዳለች። ጋራ ሙለታ ጉራ ወረዳ ውስጥ ባሌን በተቃውሞ ወቅት ገደሉብኝ። በቃ ልጆቼን በትኜ ካገር ወጣው። ትልቁ ሰልፍ የተካሄደ ዕለት በጥይት ነው ባሌን የገደሉት። አልቅሼ ባሌን እንዳልቀብር ከልክለውኝ እሾህ ላይ ወረወርኝ። አሁን በዚህ የተነሳ አንዱ አይኔ አያየም። ሁለት ልጆችን እናቴ ላይ ትቼ ነው የወጣሁት። ሰንአ የሚገኘው የኦሮሞ ስደተኞች ማህበረሰብ አመራር አባል አብዱልፈታ ስደተኞቹ የመን ሲደርሱ ይታሰራሉ ብለዋል። ባለን መረጃ መሰረት ጀልባዎቹ የሚያወርዷቸው ስደተኞች በጣም ብዙዎቹ የኦሮሞ ተወላጆች ናቸው። በፊትም የሚበዙት ኦሮሞዎች ነበሩ አሁን ደግሞ በጣም እየጨመረ ነው ከኢትዮጵያ የሚመጡት ዘጠና ስምንት ከመቶ ኦሮሞዎች ናቸው ድሮ በስፍራው የተለያዩ የእርዳታና የጤና ድርጅቶች ከተባበሩት መንግስታት የስደተኞች ኮሚሽን ጋር ሆነው ጠረፉ ላይ የሚገቡትን ስደተኞች እየተቀበሉ በመመዝገብ ወደ ኤደንና ሰና እንዲያልፉ ያደርጉ ነበር አሁን ያ ሁሉ የለም እንደደረሱ የሀገሪቱ መንግስት ሰብስቦ እስር ቤት እየከተታቸው ነው ስደተኞቹ የመን እንደደረሱ በሚሰጡት ቃል የታጠቁ በሕገወጥ መንገድ ፍልሰተኛ አዘዋዋሪዎች ጠረፉ ላይ ተጠባብቀው አዲስ ገቢዎቹን ጠልፈው እንደሚወስዱና ማስለቀቂያ ገንዘብ እስኪያስመጡ ይዘው የተለያየ በደልና እንግልት እንደሚያደርሱባቸው ይናገራሉ። ከሀምሳ የሚበልጡ አዋቂ ሴቶችና ልጃገረዶች የመን ጠረፍ እንደደረሱ ተጠልፈው መወሰዳቸውንና አሁን የት እንዳሉ እንደማይታወቅ የሪሊፍ ዌብ ሪፖርት ያመለክታል። የሚበዙት ኢትዮጵያውያን የሆኑ ብዛት ያላቸው አፍሪካውያን ወጣት ወንዶች ደግሞ የመን ውስጥ በነውጠኛ ቡድኖች ለተዋጊነት ይመለመላሉ በሚል ጥርጣሬ ታስረዋል። የአደን ከተማ የደህንነት ኃላፊ፣ ብዙዎቹ ዚህ የሚመጡት በተለይ ከኢትዮጵያ የሚመጡቱ ወጣት ወንዶች ናቸው ጠላቶቻችን ሁቲዎችና የቀድሞ ፕሬዚደንት አሊ አብደላ ሳሊህ ወገኖች ለውጊያ ይመለምሏቸዋል ብለን ስለሰጋን በቁጥጥር ስር አውለናቸዋል ማለታቸውን ሪፖርቱ ጠቅሷል። በተያያዘ ዜና አይኦኤም የዓለም አቀፍ ፍልሰት ድርጅት እንደተናገረው የመን በሺዎች የተቆጠሩ ስደተኞችንና ፍልሰተኞችን ወደ ጅቡቲ እየመለሰች ነው። በሌላ የስደትና የፍልሰት ዜና ገና ሁለት ወራት በቀሩት በዚህ የ2016 የአውሮፓውያን ዓመት ሜዲትራኒያን ባህርን ለመሻገር ሲሞክሩ ሕይወታቸውን ያጡ ስደተኞች ቁጥር ባለፈው ዓመት በ2015 በጠቅላላ ከነበረው መብለጡን የተባበሩት መንግስታት የስደተኞች ኮሚሽን አስታውቋል። ዘንድሮ 3740 ሰዎች ባህሩ ላይ ሕይወታቸውን አጥተዋል። ይህ አሐዝ ባለፈው 2015 ካለቁት በ31 ብቻ ነው የሚያንሰው። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር እስካሁን በባህሩ ሰጥመው እንደቀሩ ከተመዘገበው ሁሉ የዘንድሮውን የሚስተካከል የለም ብለዋል። ባለፈው ዓመት ሜዲተራንያንን ለማቋረጥ የተሳፈሩት አንድ ሚሊዮን ናቸው። ዘንድሮ የወጡት ግን ቁጥራቸው ከዚያ አንድ ሶስተኛው ነው። ባህሩ ላይ የሞቱት ሰዎች ቁጥር ግን እኩል ገደማ ነው። ያ ማለት ዘንድሮ የሞቱት ሰዎች ቁጥር በሶስት እጥፍ ጨምሯል ማለት ነው። ባለፈው 2015 ዓመተ ምህረት ባህሩን ለማቋረጥ ሲሞክሩ ሰጥመው የመሞት እጣ የተደቀነባቸው ስደተኞች ወይም ፍልሰተኞች ቁጥር ከ269 አንዱ ሲሆን ዘንድሮ ከ88 አንዱ መሆኑን ዩኤንኤችሲአር በማነጻጸር አመልክቷል። አብዛኞቹ ለሞት የሚጋለጡት ሊቢያን ከጣሊያን በሚያገናኘው የማዕከላዊ ሜዲትራኒያን ባህር በኩል ለማቋረጥ የሚሳፈሩት መሆናቸውን ድርጅቱ ጠቁመዋል። የደቡብ ሱዳን መንግስት የክልሎችን ቁጥር ለማስፋት እንደገና እያቀደ ነው። የፕሬዚደንት ሳልቫ ኪር አስተዳደር ባለፈው አመት በተመሳሳይ ውጥን በጊዜው አስር ብቻ የነበሩትን የክልሎቹን ቁጥር በሶስት እጥፍ በማሳደግ 28 ባደረሰበት ወቅት ጠበንጃ የነገተውን የመንግስቱን ተቃዋሚ ወገን አስቆጥቶ ነበር። አንዳንዶቹ አገሪቱ የተባለውን የለውጥ እርምጃ ለማራመድ አትችልም ይላሉ። ዘጋቢያችን ጅል ክሬግ ከናይሮቢ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። የደቡብ ሱዳን ፕሬዝዳንታዊ ቃል አቀባይ አቴኒ ዌይ አቴኒ ባለፈው ሳምንት የተዋቀረውንና ተቀዳሚው ምክትል ፕሬዝዳንት ታባን ዴንግ ጋይ የሚመራ አንድ ኮሚቴ ደቡብ ሱዳን አሁን ባሉት 28 ግዛቶቿ ላይ ሌሎች ሶስት ወይም አራት ግዛቶችን ለመጨመር የያዘችውን ሀሳብ እያጤነ መሆኑን ይናገራሉ። ቃል አቀባዩ አክለውም የተለያዩ ጎሳዎች በተለያዩ አካባቢዎች የይገባኛል ጥያቄ እየተወዛገቡ በመሆናቸው ሳልቫኪር ሳይሆኑ ህዝቡ ነው የግዛቶቹን ቁጥር መጨመር እየጠየቀ ያለው ይላሉ። ኢንሳውት ሱዳን በደቡብ ሱዳን የ28ቱ ግዛቶች መፈጠር ታላቅ ደስታ ያጎናጸፈ ነው። የግዛቶቹ ቁጥር ወደ 28 ማደጉ ከ80 በመቶ የበለጠ ቁጥር ያለው የደቡብ ሱዳን ህዝብ በአድናቆት ድጋፍ እየሰጠው ነው። ብዙዎች ግን በአቴኒ ግምገማ አይስማሙም። ፕሬዚዳንት ሳልቫኪር ባለፈው ዓመት በጊዜው አስር ብቻ የነበሩትን የግዛቶቹን ቁጥር ወደ 28 ለማሳደግ የተናጠለ እርምጃ በወሰዱበት ወቅት የግዛቶቹ ቁጥር ወደ ሀያ አንድ ብቻ እንዲያድግ ይፈልጉ የነበሩትን የተቃዋሚውን መሪ ሪክማቻየርን ጨምሮ ብዙዎችን ነው በእጅጉ ያስቆጡት ይላሉ። ቺሪኖ ሄቴንግ የቀድሞ የደቡብ ሱዳን ምክትል የውጭ ጉዳይ ሚኒስትር ናቸው። ተጨማሪ ሌላ ግዛት መፍጠር እንደ አውሮፓውያን የዘመን አቆጣጠር በታኅሳስ 2013 ዓ ም የተቀሰቀሰውንና በአስር ሺዎች የሚቆጠር ሕዝብ ያለቀበትን ግጭትና 600 ፐርሰንት የደረሰውን የዋጋ ግሽበት ጨምሮ አገሪቱ አሁን ያሉባትን ችግሮች ይፈታል ብዬ አላምንም ነው የሚሉት። የግዛቶችን ድንበር ማስተካከል እንኳን አለያም ቁጥራቸውን መቀነስ እንኳ በአሁኑ ወቅት በደቡብ ሱዳን ያለውን ቀውስ አይፈታውም። ምክንያቱም አሁን እየሆነ ያለው የፖለቲካ ኃይልን ለማጠናከር የታለመ እርምጃ ብቻ ነውና። በፕሪቶሪያ ዩኒቨርስቲ የሕግ መምህር የሆኑት ደቡብ ሱዳናዊ ሪሜምበር ሚያሚንጊም በበኩላቸው ኪር የግዛቶችን ቁጥር ዳግም ለማሳደግ የያዙት ውጥን በአገሪቱ የነገሰውን ቀውስ ያባብሰዋል ነው የሚሉት። የፕሬዚዳንቱ እቅድ ከእርምጃው የሚጠቀሙ ወገኖችን ታማኝነትና ድጋፍ ለማትረፍ ብቻ የታለመ ነው ሲሉም ይከራከራሉ። የመንግስቱ ቃል አቀባይ ግን የመጨረሻውን የውሳኔ እርምጃ የሚጠባበቀው ይህ እቅድ ፕሬዚዳንቱ ለንዳች ፖለቲካዊ ጥቅም ያውጠነጠኑት አይደለም ሲሉም ትችቱን አጣጥለዋል። በባህር ኤል ጋዘል አንድ በላይኛው ናይል ሁለት አዳዲስ ግዛቶችንና በኢኮቶሪያል ደግሞ አንድ ተጨማሪ ግዛት ለመፍጠር ይቻል እንደሆን ኮሚቴው እያጤነ መሆኑን የተናገሩ ቃል አቀባይ አቴኒ የኮሚቴውን ምክር ሐሳብም መሰረት በማድረግ ፕሬዚዳንት ኪር ይወስናሉ ሲሉ አስረድተዋል። አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሆኗል። በ19፣ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየሰማችሁ ያላችሁት። ተከታዩ ዲሞክራሲ በተግባር ነው። የሃይማኖት ነጻነትና ፖለቲካ በዩናይትድ ስቴትስ ቀጣዩ ዲሞክራሲ በተግባር ዝግጅት የሚያተኩርበት ርዕስ ይሆናል። ቅንብሩ ለዛሬ በተለይ የሚያተኩረው በሙስሊም አሜሪካውያን ማህበረሰብ ላይ ነው። ሙስሊም አሜሪካውያን በዩናይትድ ስቴትስ የፖለቲካ ሥልጣን ለመያዝ ባደረጓቸው ጥረቶች ምን ያህል ርቀት ተጉዘዋል? በሂደቱስ የገጠሟቸው ፈተናዎች ካሉ ምንድን ናቸው? ባልደረባችን ኬን ፋራቦግ ለቪኦኤ ጥናታዊ ፊልም አዘጋጅቶ ለራዲዮ አድማጮች እንደሚከተለው ተዘጋጅቷል። ሰለሞን ክፍሌ ለምሽቱ ዝግጅት ይዞታል። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ከ16 ዓመታት በፊት መሆኑ ነው። በዩናይትድ ስቴትስ ለፖለቲካ ሥልጣን የተወዳደሩ ሙስሊም አሜሪካውያን ሰባት መቶ ያህል ነበሩ። ምክንያቱም እዚች አገር ውስጥ እምነት ከሥራ ጋር ምንም ግንኙነት ስለሌለው ነው ይላሉ። እንዲያውም ዜግነት እንኳ ከሥራ ጋር አይገናኝም ብለው እንደሚያስቡም ይናገራሉ። ለማንኛውም እንደ አውሮፓውያን ዘመን አቆጣጠር በ2002 ዓመተ ምህረት ላይ በሁለት ዓመት ልዩነት በዩናይትድ ስቴትስ ለፖለቲካ ሥልጣን ተወዳዳሪዎች ቁጥር ከሰባት መቶ ወደ ሰባ አሽቆልቁሎ ወረደ። ያም በብዙዎች ዘንድ የዲሞክራሲ ቀውስ የተፈጠረ ያህል እንደ ተሰማቸው ማድረጉን ገለጹ። ሙስሊም አሜሪካውያን ለፖለቲካ ሥልጣን የሚወዳደሩት በተለያዩ ምክንያቶች መሆኑን ያስረዳሉ። በማኅበራዊ እድገት ዘርፍ በአካባቢው ላሉ ድምፅ ለተነፈጉ ድምፅ ለመሆን እንዲሁም ማኅበረሰቡንና የአሜሪካውያንን ሕልም በመውደድ ጭምር እነዚያን ተግባራዊ ለማድረግ እንደሚወዳደሩ ነው የሚናገሩት። የአሜሪካ ድምፅ ራዲዮ ጣቢያ ባለፈው ዓመት በርካታ ለፖለቲካ ሥልጣን በእጩነት የቀረቡ ሙስሊም አሜሪካውያንን በቅርበት ተከታትሏል። ሙስሊም አሜሪካዊው ኪዝ ኤሊሰን በሚኔሶታ ክፍለ ግዛት የዩናይትድ ስቴትስ ኮንግሬስ አባል ናቸው። በሀገሪቱ ጠቅላላ ምርጫ ወቅት የሙስሊሞች ድምፅ እጅግ አስፈላጊ ነው ሲሉ ያስረዳሉ። እዚህች ሀገር ውስጥ ሙስሊሞች ከአንድ በመቶ በላይ በሆኑባቸው እንደ ሚሽጋን፣ ቨርጂኒያ፣ ሚነሶታ፣ ካሊፎርኒያና ኒውዮርክን በመሳሰሉ ክፍለ ግዛቶች ድምጻቸው በእጅጉ ያስፈልጋል። የሙስሊሞች ድምፅ ወሳኝ የሆኑባቸው በርካታ ቦታዎች አሉ በዩናይትድ ስቴትስ ዛሬ በዩናይትድ ስቴትስ እንደራሴዎች ምክር ቤት ውስጥ የሚያገለግሉ ሁለት ሙስሊም አሜሪካውያን አሉ። አንደኛው ቀደም ሲል የተደመጡት የሚነሶታው አባል ኪዝ ኤሊሰን ሲሆኑ ሁለተኛው ደግሞ የኢንዲያናው አንድሬ ካርሰን ናቸው። ሁለቱም ትውልድ አሜሪካውያን የእስልምናን ሃይማኖት የተቀበሉ ናቸው። እስከ ዛሬ ድረስ ግን በዩናይትድ ስቴትስ በብሔራዊ ደረጃ የፖለቲካ ሥልጣን የያዘ አንድም ፍልሰተኛ የለም። በክፍለ ግዛትና ሌሎች የሚሰሩም ቢሆኑ ቁጥራቸው አነስተኛ ነው። ይህ እንግዲህ የእስልምና ሃይማኖት በምንኖርባት ዓለም ውስጥ ፈጣን እድገት የሚያሳይ ቢሆንም ማለት ነው። ለምሳሌ በአሁኑ ወቅት በዩናይትድ ስቴትስ ኮንግሬስ ውስጥ በጠቅላላው ያሉ ሙስሊም ፍልሰተኞች ስድስት ብቻ ናቸው። አንድ በመቶ ማለት ነው። ይህም ወደ አሜሪካ ከሚገቡት ብዛት ያላቸው ፍልሰተኞች አንጻር ሲታይ በሀገሪቱ ታሪክ ዝቅተኛው ነው ተብሏል። በዘንድሮው ዙር ምርጫ ብዙ ሙስሊም አሜሪካውያን እየሰሩ ያሉት በተለያዩ የሀገሪቱ አካባቢዎች በክፍለ ግዛቶችና በብሔራዊ ደረጃ በሚገኙ ቦታዎች የፖለቲካ ሥልጣን ለመያዝና የአሁኑን ሁኔታ ለመቀየር ነው። ሃርሽ ፓቴል ከእናታቸው ጋር ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓን ዘመን አቆጣጠር በ1999 ዓ ም ነበር። ወላጅ አባታቸው የሞቱባቸው ቀደም ብሎ ነው። ያኔ ወደ አሜሪካ ሲመጡ በእንግሊዝኛ ቋንቋ መናገር አይችሉም ነበር። ዕድሜ በነጻ ለሚካሄዱ የመንግሥት መርሃ ግብሮች ግን ወዲያው ትምህርት ቤት ገቡ፣ ከኮሌጅም በዲግሪ ተመረቁ። ያን ውለታ መክፈል እፈልጋለሁ ይላሉ ዛሬ ላይ ሐሪሽ ፓቴል። All of this is possible because of the investment that the community has made in me, and now it's sort of my time to figure <laughs> out how to keep those people. <laughs> አሁን እንግዲህ እኔ ደግሞ እነዚያ የትምህርት መርሃ ግብሮች እንዳይቋረጡና ወደዚህ ማህበረሰብ አዲስ የሚመጡ ሰዎችን እንዲጠቅሙ ማድረግ ይሆናል የሚል እምነት አለኝ። ነባሮቹ የዚህ ማህበረሰብ አባላትና ይህን ማህበረሰብ ያቋቋሙትም የፕሮግራሙ ተጠቃሚዎች እንዲሆኑ ማድረግና እኔ ያገኘሁትንም እድል እነርሱም እንዲያገኙ መስራት ነው። ፓቴል በዚህ ቅድመ ምርጫ ከተሳካላቸው በጠቅላላው ምርጫ ላይም እንደሚያሸንፉ ተስፋ ያደርጋሉ። ሌላ ተቀናቃኝ የሪፐብሊካን ፓርቲ እጩ ስለሌለባቸውም ለኢሊኖይ ጠቅላላ ጉባኤ በመመረጥ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ተብለው ታሪክ ይሰራሉ። ፖል ሳክ ለፓቴል ድምፅ መስጠት ብቻ ሳይሆን በምረጡኝ ዘመቻቸው ላይም ይሰራሉ። አንድ ከሌላ ሀገር የመጣ አስራ አራት ዓመት እስኪሆነው ድረስ እንግሊዝኛ ቋንቋ የማይችል ሰው ምናልባትም የኔ ተወካይ መሆን ከቻለ በጣም አስደሳች ነገር ነው። በፒዩ የጥናት ማዕከል ግምት ዛሬ ዩናይትድ ስቴትስ ውስጥ 3 ሚሊዮን 3 መቶ ሺህ ሙስሊሞች ይኖራሉ። ይህም ከጠቅላላው የአሜሪካ ሕዝብ አንድ በመቶ ያህል ነው። ይህ ቁጥር በምዕተ ዓመቱ አጋማሽ ላይ በእጥፍ እንደሚጨምር ቢገመትም አሁንም በጣም አነስተኛ ነው። ወደ ዘንድሮው ምርጫ ስንመለስ በእጩ ተወዳዳሪዎች የቀረቡ ሙስሊሞችን በሰይጣንነት የሚመስሉ አስተያየቶች ሙስሊም አሜሪካውያን ድምፃቸውን ለማሰማት በብዛት እንዲወጡ የገፋፋቸው መሆኑን ይናገራሉ። እነዚህን የመሳሰሉ ነገሮች ናቸው ቀስ በቀስ ወደ ሰው አእምሮ እየገቡ በማኅበረሰቡ ላይ የፍርሃት ስሜት እንዲነግስ የሚያደርጉ። ስለዚህ እኔ ይህ ሁኔታ መፈጠር የለበትም ባይ ነኝ። ነገሩን አልቀበልም። እምቢ ማለት ብቻም ሳይሆን የራሴን ታሪክ መናገር ይሻለሁ። ሌሎች የማህበረሰቡ አባላትም የራሳቸውን ታሪክ እንዲናገሩ ለማድረግ እንደምንችል ተስፋ አድርጋለሁ። በመደማመጥም አሜሪካዊ ሙስሊም ማለት በእርግጥ ምን ማለት እንደሆነ እንማማርበታለን። በሽካጎ ከተማ ለወራት የዘለቁ ብዙ ሺህ የቴሌፎን ጥሪዎች፣ የእጅ ሰላምታ ልውውጦችና በጣም የበዙ ስብሰባዎች ውጤት ከምርጫው በኋላ ይለያል። ሙስሊም አሜሪካዊው ሐሪሽ ፓቴልም ይሳካላቸው እንደው አብረን የምናየው ይሆናል። ለፓቴል ለራሳቸው ግን በኢሊኖይ የመጀመሪያው ሙስሊም አሜሪካዊ ፍልሰተኛ ሆነው የመመረጣቸው ተስፋ ባይሳካ እንኳ የመጨረሻቸው እንደማይሆን ለደጋፊዎቻቸው አረጋግጠዋል። ይልቅስ አሉ ሐሪሽ ፓቴል፣ ይልቅስ ፖለቲከኛ በዝቅተኛ ደረጃ እንዴት እንደሚሠራ ለመለወጥ ያለኝን ፍላጎት ዳግም እንድጀምር ያነሳሳኛል። ወደ ዲሞን አዮዋ እንሸጋገር መሐመድ ካንም ከህንድ ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ ም ላይ ነበር። የሙስሊም ማኅበረሰቡ ድርጅት ፕሬዝደንት ስለሚኖሩበት አካባቢ ሰዎችም ሲናገሩ እንዲህ ብለዋል። ዘጠና አምስት በመቶ ግድም የሚሆኑት ከተለያዩ አገሮች ፈልሶ የመጡ ሰዎች ናቸው ወይም ስደተኞች ናቸው። ሙሐመድ ካን ወደ ዩናይትድ ስቴትስ ከመጡ በኋላ ዲሞይን ፍጹም ተለውጧል። በጣም የተለያዩ የማህበረሰብ ክፍሎች ናቸው በከተማዋ የሚኖሩት ትንሿ የተባበሩት መንግስታት ድርጅት ትመስላለች ብለዋታል። ሙሐመድ ካን ከተማይቱ ውስጥ በሚገኘው አንዋር መስጊድ ሶላት ከሚያደርሱ ምእመናን ሦስት አራተኛው የዩናይትድ ስቴትስ ዜግነት ያላቸውና ለመምረጥ ብቁ የሆኑ ናቸው። ትልቁ ፈተናም ወጥተው ድምፅ እንዲሰጡ ማድረጉ ነው ሲሉ ያስረዳሉ። ሙሐመድ ካን It's very difficult to get people to register or even to vote. ሰውን ድምፅ እንዲሰጥ ማድረግ ቀርቶ ለመምረጥ እንዲመዘገብ ማድረግ እንኳን በጣም ከባድ ነው። ምክንያቱም ብዙዎቹ ወዲህ ወደ ዩናይት ስቴትስ የመጡት በጦርነት ከተደቆሱ አገሮችና በምርጫ ወቅትም አንዱን ጩ ተወዳዳሪ በመምረጣቸው ብቻ ቅጣት ይደርስባቸው የነበሩ በመሆናቸው አሁንም ከፍተኛ ፍርሃት ስለሚያድርባቸው ነው። ጣሂር አሊ በዲሞይን የሙስሊም አሜሪካውያን ኅብረት አባል ሲናገሩ ደግሞ የአሜሪካ ዜግነታቸውን ያገኙትና ለመምረጥ ብቁ የሆኑ ፍልሰተኞች በምርጫው ዕለት ድምፅ ከመስጠት የሚቀሩበት ዋናው ምክንያት እምነት ስለማያድርባቸው መሆኑን ያስረዳሉ። ከተለያዩ አገሮች ፈልሰው ከመጡት ሰዎች አንዳንዶቹ የመጡባቸው አገሮች የምርጫ ሂደቶች ትክክለኛ ላይሆኑ ይችላሉ። ማጭበርበር የተካሄደባቸው ሊሆኑም ይችላሉ። ምርጫዎቹ ታማኒነት ያላገኙም ሊሆኑ ይችላሉ። አብዛኞቹ ፍልሰተኞች ደግሞ ገና በቅርቡ ወደ ዩናይትድ ስቴትስ የመጡና ለመቋቋም የሚጥሩ ልጆችን በማሳደግና ቤተሰቦቻቸውን በመርዳት ላይ የሚገኙ ሊሆኑ እንደሚችሉ የተናገሩት ደግሞ ሳርዋት ሁሴን ይባላሉ። በዲሞክራቶቹ ፓርቲ ውስጥ አባል ናቸው። ሳርዋት ሁሴን ሳን አንቶኒዮ ቴክሳስ የሚገኘውን የአሜሪካውያን ሙስሊሞች ግንኙነት የተባለውን ጉባኤ የመሠረቱና ፕሬዚዳንቱም ናቸው። አገር በቀል የፖለቲካ ድርጅት ሲሆን የተመሠረተው የመስከረም አንዱን የሽብር ጥቃት ተከትሎ በሙስሊሞች ላይ የተፈጠረውን የጥላቻ ስሜት ለማስወገድና ሙስሊም አሜሪካውያን በሀገሪቱ የፖለቲካ ሂደት ውስጥ ይበልጥ እንዲሳተፉ ለማድረግ ነው። ምክንያቱም በዚያን ወቅት በፍልሰተኞች ዘንድ ከፍተኛ ፍራቻ ስለነበር ነው። በ2004 ዓ ም ቴክሳስ ውስጥ አንድ ቅርንጫፍ ብቻ የነበረው የሙስሊም አሜሪካውያን ዲሞክራቲክ ኮከስ ዛሬ በጣም አድጎ 79 ቅርንጫፍ ጽህፈት ቤቶች አሉት። በአራት ዓመት ጊዜ ውስጥ መላ ዩናይትድ ስቴትስን ያጥለቀለቀው ስብስብ የመጨረሻ ግቡ ተጨማሪ ሙስሊም አሜሪካውያን ለፖለቲካ ሥልጣን እየተወዳደሩ ማሸነፍ እንዲችሉ ማድረግ መሆኑን ሳርዋት ሁሴን አስረድተዋል። ለዛሬ በዚሁ ላብቃ። አሁን ደግሞ ሴቶችና ቤተሰብ ይከተላል። የዛሬው ሴቶችና ቤተሰብ ፕሮግራም ሁለት ርዕሶችን ይዟል። የዩናይትድ ስቴትስዋ ቀዳሚት ወይዘሮ ሚሼል ኦባማ በቅርቡ በሰሜን ምስራቋ የዩናይትድ ስቴትስ ግዛት በኒው ሃምፕሻየር ተገኝተው ለዲሞክራቲክ ፓርቲው እጩ ፕሬዚደንት ሂላሪ ክሊንተን ደጋፊዎች ባሰሙት ንግግር የሪፐብሊካን ፓርቲው እጩ ስለ ሴቶች የተናገሩት ጸያፍ ነገር ሁሉ በቀላሉ የሚታይ አይደለም ብለዋል። ቀዳማዊት እመቤት ሚሼል ኦባማ ኒው ሃምሽር ክፍለ ግዛት ለሚስስ ክሊንተን ደጋፊዎች ባሰሙት ንግግር ሪፑብሊካኑ እጩ ዶናልድ ትራምፕ ሴቶችን በተመለከተ ሲናገሩ የተሰሙት ጸያፍ አነጋገር የዚህ የምርጫ ሰሞን አንዱ አሳዛኝ ክስተት ተብሎ ሊታለፍ የሚችል አይደለም ብለዋል ስ ጸያፍ አነጋገር ወይንም ኳስ ተጫዋቾች ልብስ መቀየሪያ ክፍል ውስጥ የሚባባሉት ተደርጎ የሚታለፍ አይደለም። ይህ አንድ ትልቅ ጉልበት ያለው ሰው በገሃድ በነጻነት ስለ ወሲባዊ ድፍረት ባህሪው የተናገረው ነው። ሴቶችን ጠጋ ብሎ እንደሚስም፣ እንደሚነካካ፣ እንደሚጎነትል በጉራ በጸያፍ ቃላት ሲናገር ነው የሚሰማው ብዙዎቻችን ቴሌቪዥን ከፈት ሲል ልጆች ቢሰሙትስ ብለን እስከምንፈራ ድረስ። ሚስስ ኦባማ ማንቸስተር ከተማ ውስጥ ባደረጉት ንግግር የዶናልድ ትራምፕ አነጋገር እጅግ በጣም አስደንግጦኛል ብለዋል። ስለ ሰውነታችን የሚናገሩት አሳፋሪ አነጋገር፣ ስለ ህልማችን፣ ስለ እውቀታችን ያላቸው ንቀት ሴትን የፈለግከውን ነገር ማድረግ ትችላለህ የሚለው እምነታቸው ክፉ አስፈሪ አስተሳሰብ ነው። እውነቱን ለመናገር ደግሞ ያሳዝናል። ሁለት ሴቶች ሪፐብሊካን እጩ ዶናልድ ትራምፕ ወሲባዊ ትንኮሳ አድርሰውብኛል ብለው ለኒውዮርክ ታይምስ ጋዜጣ ቃለ መጠይቅ ከሰጡ ወዲህ እረኔንም ያለ አግባብ ነካክተውኛል፣ በወሲባዊ መንገድ ተተናክለውኛል የሚሉ ብዙ ሴቶች ብቅ እያሉ ነው። እሳቸውና ቃል አቀባዮቻቸው ታዲያ የፈጠራ ወሬ ነው፣ የመገናኛ ብዙሀን ከሚስስ ክሊንተን የምርጫ ዘመቻ ጋር ተመሳጥረው የሚፈጽሙት ደባ ነው በማለት ውንጀላዎቹን ያጣጥላሉ። ከነዚህ ውንጀላዎች ተከትሎም ትራምፕ በአገር አቀፍ የመራጭ ድጋፍ ግምገማ ላይ ተፎካካሪያቸው ሚስስ ክሊንተን ጠንከር ብለው እንዲመራቸው አድርጓል። ሚስተር ትራምፕ ጋዜጣው ያወጣውን ዘገባ ካልሳበው በስም ማጥፋት ወንጀል እንከሳለን በማለት በጠበቃቸው የተጻፈውን ደብዳቤ ይፋ አድርገዋል። በአንድ የመራጭ አስተያየት መለኪያ መሰረት ከአምስት ሪፑብሊካኖች አንዱ ትራምፕ ሴቶችን ደስ ካሉኝ ጠጋ ብዬ አፈፍ አድርጋለሁ በማለታቸው ለፕሬዚዳንትነት ብቁ አይደሉም የሚል ድምዳሜ ላይ አድርሷቸዋል። ዓለም አቀፍ የልጃገረዶች ቀን ባለፈው ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ጥቅምት 11 ቀን ውሏል። ከአምስት ዓመታት በፊት የተባበሩት መንግስታት ድርጅት ይህ ቀን እንዲከበር የወሰነው በዓለም ዙሪያ የሴቶች መብትን ይዞታ የተደቀኑባቸውንም በርካታ ፈተናዎች ለማጉላት ብሎ ነው። የዩናይትድ ስቴትስ ቀዳማዊት እመቤት ሚሼል ኦባማ ታዲያ እለቱን ሌት ገርልስ ለርን፣ ሴቶች ልጆች የትምህርት እድል ይድረሳቸው የሚለውን ዓለም አቀፍ ተማጽኖ አጉልተው ለማሰማት ተጠቅመውበታል። ሴቶች ልጆች የትምህርት እድል ያግኙ ሌት ገርልስ ለርን የሚለውንና በዓለም ዙሪያ ከትምህርት ቤት ውጪ የሆኑ ሴቶች ልጆች እድሉ እንዲሰጣቸው ለመቀስቀስ የተጀመረውን ዓለም አቀፍ ጥረት ለማስተዋወቅ ከተካፈሉት በርካታ ታዋቂ ሴቶች መካከል አንዲቱ ድምፃዊት አንድራ ደይ ነበረች። ዴይ በዋይት ሀውስ በተካሄደው ስነ ስርዓት ላይ ከብሔራዊ ጸጥታ አማካሪዋ ሱዛን ራይስ፣ ከታላቁ የሲኒማ ሙያ ኦስካር ተሸላሚዋ ሜሪል ስትሪፕ ጋር አብራ ተገኝታለች። ከቀዳማዊት እመቤት ሚሼል ኦባማ ጋር በግል ተገናኝተው የተነጋገሩ አራት ወጣት ሴቶችም ተካፍለዋል። ባለፈው በጋ ሚስስ ኦባማ በላይቤሪያና ሞሮኮ ባደረጉት ጉብኝት የትምህርት እድል ፈጽሞ አግኝተው የማያውቁ ልጃገረዶች ቁጥራቸው እጅግ የበዛ መሆኑን አስገንዝበው ነበር። ባለፈው ሳምንት ባደረጉት ንግግርም ታዲያ ብዙዎች ለዚያ ጥሪ ምላሽ እንደሰጡ ነው የተናገሩት። ሚሼል ኦባማ ዩናይትድ ስቴትስ ውስጥ ርዕሰ ብሔርም ይሁን የኮርፖሬሽን ዋና ስራ አስኪያጅ ታዳጊ ልጃገረድ ሰዎች ታሪካቸውን ሲሰሙ የትምህርት እድል የማያገኙ ልጃገረዶች መኖራቸውን ሲያውቁ ልባቸው ይነካል፣ ይቆጣሉ። ከሁሉም በላይ ደግሞ ለመርዳት ይነሳሉ። ይህን በተደጋጋሚ ያየነው ነው። ሴቶች ልጆች ለትምህርት እድል ይብቁ ስለሚለው መርሃ ግብር የተሰናዳው የሲኤንኤን ቴሌቪዥን ዶክመንተሪ ፊልም ከመታየቱ አስቀድማ ተዋናይት ሜሪል ስትሪፕ ለታዳሚው ባሰማችው ንግግር ዓለማችን የተሻለች እንድትሆን ከተፈለገ ስለ ሴቶች ልጆች ያለው አመለካከት መቀየር ይገባዋል ብላለች። ጠቅላላ ቤተሰብ ማለትም የሰብአዊ ፍጡራን ቤተሰብ በሙሉ ሊሳተፍበት ይገባል። ይህን ነው ተስፋ የማደርገው። ወንዶች ልጆች በሩ ለሴቶች መከፈት እንዳለበት እንዲረዱት ማድረግ ይኖርብናል። ይህ ደግሞ ከደግነት ወይንም ከጨዋነት አንጻር ሳይሆን የሕዝቡ ግማሽ ስለሆኑ እድሉ ስለሚገባቸው ነው። ከሜሪል ስትሪፕ ጋር በመድረኩ ላይ የነበሩት ታዳጊ ወጣቶች ትምህርት ቤት ለመድረስ ምን ያህል ኪሎ ሜትር በእግር እንደሚጓዙ አውስተዋል። ቢሆንም እንደምንም ብለን ትምህርት ገበታችን ላይ እንደርሳለን ብለዋል። ከመካከላችን ለምሳሌ ከሞሮኮ የመጣችው ልጅ መካኒክ ልትሆን ነው። የራሷን ገራዥ ስራ ልትከፍት ነው። ይሄ ወንዶች ልጆች ብቻ የሚችሉት ነገር ይመስለን ነበር። ሌላይቱ ታዳጊ ወጣት ጃነት ደግሞ የሚከተለውም ብላለች። በህብረሰባችሁ ውስጥ እጅግ ከፍተኛ ቦታ አላችሁ። እንደ ታዳጊ ያንን እወቁ። ወደፊት ደግሞ ቦታ እንደሚኖራችሁ አትርሱ። አሁን እኔ ምንም አይደለሁም የሚል ስሜት ሊኖራችሁ ይችላል። ወደፊት ግን የምትጫወቱት ሚና ይኖራችኋል። ሚስስ ኦባማ በሲኤንኤን ዳት ካም ላይ ባወጡት ጽሁፍ ይሄ እኔም ያለፍኩበት በመሆኑ እንደ ራሴ ጉዳይ የምመለከተው ነው ብለዋል። የኮሌጅ ትምህርቴን እንድከታተል ያበቃኝ በሩን የከፈተልኝ የትምህርት ክፍያ እርዳታ ስላገኘሁ ነውና ሲሉም አስረድተዋል። ዩናይትድ ስቴትስ ሌት ገርልስ ለርን ሴቶች ልጆች ለትምህርት ገበታ ይብቁ ለሚለው መርሃ ግብር ከአንድ ቢሊዮን ዶላር በላይ መድባለች። የዓለም ባንክ በበኩሉ ለሚቀጥሉት አምስት ዓመታት ከሁለት ቢሊዮን ዶላር በላይ ሊሰጥ ወስኗል። የተከበራችሁ አድማጮች ነገ የሚቀረጸውን የጥያቄው መልስ ዝግጅት እናስታውሳችሁ። በተለመዱት የስልክ አድራሻዎቻችን በዋትሳፕና በፌስቡክ ጥያቄዎቻችን ላኩልን በኢሜይልም የተከበራቸው አድማጮች የምሽቱ ፕሮግራማችን ተጠናቋል። አብራችን ስለቆያችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደናደሩ ደናደሩ ¶¶